የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ሰኔ 26 2016 ዓ.ም ስርጭታችን ጀመረ። የመንግስት ኃይሎች በአማራ ክልል የጤና ተቋማት ላይ ከጦር ወንጀል የሚቆጠር ጥቃት አድርሰዋል ሲል ሁማን ራይትስ ዋች የተሰኘው የሰባዊ መብት ተሟጋች ድርጅት አስታውቀ። በጣም አስደንጋጭ ነው። የኢትዮጵያ ኃይሎች ሙሉ ለሙሉ ተጠያቂነት በሌለበት ሁኔታ በአማራ ክልል በጤና ተቋማት እና በጤና ሰራተኞች ላይ የጦር ወንጀል በሚባል ደረጃ ጥቃት ፈጽመዋል የድርጅቱ የአፍሪካ ምክትል ዳይሬክተር ላቲሺያ ባድር ነው ቀደም ብለን የሰማናቸው ሙሉ ዘገባው በምሽቱ ተካቷል ሌሎችን ቀጠናዊና ዓለም አቀፋዊ ጉዳዮችን ያካተተው መሰናዶ ሀብታሙ ዝይመር አለው ዛሬ በቅንብሩ አብረኝ የሚያመሸው ንጉሡ ታምሬ ነው እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያለን እናንተም አብራችሁን እንድትቆዩ ይሁን አስቀድመን አጫጭሪያዊም ዜናዎች እናሰማችኋለን እንግዲህ ወልደ ይጠብቃችኋል። በድጋሚ እንደምን አመሻችሁ። የኢትዮጵያ መንግስት ኃይሎች በአማራ ክልል የጤና ተቋማት ላይ ከጦር ወንጀል የሚቆጠር ጥቃት አድርሰዋል ሲል ሂዩማን ራይትስ ዋች ማስታወቁ፣ በደቡብ አፍሪካ የተመሠረተው የአንድነት መንግስት ካቢኔ ቃለ መሀላ መፈጸሙ፣ እንዲሁም በባይደን ለምርጫው ብቁ መሆናቸውን ለማሳየት ጥረታቸውን ቀጥለዋል የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የኢትዮጵያ መንግሥት ኃይሎች በአማራ ክልል የጤና ተቋማት ላይ ከጦር ወንጀል የሚቆጠር ጥቃት አድርሰዋል ሲል ሂዩማን ራይትስ ዋች ከሷል። በአማራ ክልል በመንግሥት ጸጥታ ኃይሎችና በፋኖ ታጣቂ ቡድኖች መካከል በመካሄድ ባለው ግጭት በጤና ተቋማትና በሰራተኞቻቸው እንዲሁም በታካሚዎች ላይ እንደ ጦር ወንጀል የሚቆጠር ሰፊ ጥቃት መፈጸሙን ዛሬ ረቡዕ ይፋ የሆነው የሂዩማን ራይትስ ዋች ሪፖርት አስታውቋል። የድርጅቱ የአፍሪካ ምክትል ዲሬክተር ላቲሻ ባደር የኢትዮጵያ ኃይሎች አንዳችም ተጠያቂነት በሌለበት ሁኔታ በአማራ ክልል በጤና ተቋማትና በጤና ሰራተኞች የጦር ወንጀል በሚባል ደረጃ ጥቃት ፈጽመዋል ሲሉ ከሰዋል። በኢትዮጵያ የጸጥታ ኃይሎችና በመንግስት በሚደገፉ ሚሊሻዎች እንደ ጦር ወንጀል የሚቆጠር ጥቃት በስፋት መፈጸሙን ድርጅቱ አስታውቋል። በኢትዮጵያ የጸጥታ ኃይሎችና በአማራ ፋኖ መካከል እየተካሄደ ያለው ግጭት ዋና ገፈት ቀማሾች ሲቪሎች መሆናቸውንም የመብት ተሟጋች ቡድኑ አመልክተዋል። ከኢትዮጵያ መንግስት በኩል ምላሽ ለማግኘት ያደረግነው ጥረት ሊሳካ አልቻለም። ነገር ግን ቀደም ብለን እንደጠቀስ ነው። የሪፖርቱን ዝርዝርና የድርጅቱን ኃላፊ አስተያየት የያዘው ዘገባ በአብይ ርዕሳችን ይቀርባል። በደቡብ አፍሪካ ለመጀመሪያ ጊዜ የተቋቋመው የአንድነት መንግሥት ካቢኔ ዛሬ ረቡዕ ቃለ መሐላ ፈጽሟል ከ30 ዓመታት የአፍሪካ ብሔራዊ ኮንግረስ ኤኤንሲ ገዢ ፓርቲነት ማክተም በኋላ ከስድስት ፓርቲዎች የተውጣጡ 32 ሚኒስትሮች ያሉበት ካቢኔ ለመጀመሪያ ጊዜ ተቋቁሟል። የ71 ዓመቱ ፕሬዚደንት ሰሪል ራማ ፎሳ ባለፈው እሁድ የአንድነት መንግስት መቋቋሙን አብስረዋል። የሚኒስትሮቹ ቁጥር ከ30 ወደ 32 ያደገ ሲሆን 43 ምክትል ሚኒስትሮችንም ይገኙበታል። ደቡብ አፍሪካ ከነጮች የአፓርታይድ አገዛዝ ነጻ ከወጣችበት ከእንዳ አውሮፓውያን አቆጣጠር 1994 ወዲህ ሀገሪቱን ሲመራ የቆየው ኤንሲ ባለፈው ግንቦት በተካሄደው ምርጫ በፓርላማው የበላይነት ባለማግኘቱ የብሔራዊ አንድነት መንግስት ለማቋቋም ተገደዋል። ፓርቲው የውጭ ጉዳይ፣ የገንዘብ፣ የመከላከያ፣ የፍትህና የፖሊስን ጨምሮ ሀያ የካቢኔ ስልጣኖችን ይዘዋል። ዋናው ተፎካካሪ የሆነው ዲሞክራቲክ አላያንስ ስድስት የሚኒስትር ቦታዎችን መያዙ ታውቋል። የአሜሪካው ፕሬዝደንት ጆ ባይደን ትናንት ማክሰኞ ለራማፎሳ ስልክ በመደወል በምርጫው ድል በመቀዳጀታቸው ና የብሔራዊ አንድነት መንግስት በተሳካ ሁኔታ በመመስረታቸው እንኳን ደስ አለህ እንዳሏቸው የራማፎሳ ቢሮ አስታውቋል። ባይደን ለመጪው ምርጫ ብቁ መሆናቸውን ለማሳየት ጥረታቸውን ቀጥለዋል። የአሜሪካው ፕሬዝደንት ጆ ባይደን 23 ከሚሆኑ የዴሞክራቲክ ፓርቲው አባል የሆኑ አገረ ገዢዎችን ዛሬ በዋይት ሀውስ ለምሳና ለውይይት ጋብዘዋል። ባለፈው ሳምንት ከዶናልድ ትራምፕ ጋር ባደረጉት ክርክር ላይ መልካም አፈጻጸም ያላሳዩት ባይደን ለፖለቲካ አጋሮቻቸውም ሆነ ዘመቻቸውን በገንዘብ ለሚደግፉ ወገኖች በአእምሮም ሆነ በአካል በፓርቲው እጩነት ለመቀጠል ብቁ መሆናቸውን ለማሳየት የሚያደርጉት ጥረት እንደሆነ ተነግረዋል። የባይደን ረዳቶችም የምርጫው ዘመቻቸውን በገንዘብ ለሚደግፉ ባለጸጎች፣ ከፍተኛ የፓርቲው የምክር ቤት አባላትና ድምፅ ሰጪዎች ከትራምፕ ጋር ለመግጠም ዝግጁ እንደሆኑና ማሸነፍም እንደሚችሉ ለማስረዳት ጥረት ሲያደርጉ ቆይተዋል። ከምርጫ ክርክሩ ወዲህ በተደረጉ መመዘኛዎች ባይደን በጥቂቱ ብቻ ውጤታቸው እንደቀነሰ፣ ፉክክሩ አሁንም እኩል ደረጃ ላይ እንዳለ የባይደን የምርጫ ዘመቻ ቡድን ዛሬ ለአባላቱ በላከው የውስጥ ማስታወሻ ላይ አመልክተዋል። ሌሎች የህዝብ አስተያየት መለኪያዎች ግን ባይደን በክርክሩ ላይ ነገሮችን ማስታወስ ሲያዳግታቸው ከተስተዋለ ወዲህ ሚዛኑ ወደ ትረምፕ ማጋደሉን በማመልከት ላይ ናቸው። አድማጮቻችንና ተመልካቾቻችን፣ ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። አሜሪካ የነጻነት ቀኗን ነገ ታከብራለች። የአሜሪካ የነጻነት ቀን ወይም በተለምዶ በሚውልበት ቀን እንደሚጠራው ፎርዝ ኦፍ ጁላይ ነገ ተከብረው ይውላል። ቀኑ የአሜሪካ ኮንግረስ እንደ አውሮፓውያን አቆጣጠር ጁላይ 4 1776 ዓ ም በእንግሊዝ ስር የነበሩ ቅኝ ግዛቶች ነጻ መውጣታቸውን የታወጀበት ሰነድ በሙሉ ድምፅ ያጸደቀበት ነው። ከአንድ ዓመት በኋላ በፊላደልፊያ ቀኑ ተከብሮ የነበረ ቢሆንም ለቀጣዩ 40 ዓመታትም እምብዛም ሳይከበር ቀርቶ በ1812 አሜሪካና አጋሮቿ በአንድ ወገን እንዲሁም እንግሊዝና አጋሮቿ በሌላ ወገን ሆነው ያካሄዱትን ጦርነት ተከትሎ እንደገና በስፋት መከበር ጀምሯል። የአሜሪካ ኮንግረስ ዘግይቶም ቢሆን በእንደ አውሮፓን አቆጣጠር 187 ቀኑ የፌዴራል በዓል እንዲሆን ወስነዋል። በዕለቱ የመንግሥት ህንፃዎች፣ ፖስታ ቤቶች፣ ፍርድ ቤቶችና ትምህርት ቤቶች ዝግ ይሆናሉ። ባንኮችና የአክሲዮን ገበያዎችም እንዲሁ በቀኑ እና ተያይዘው ባለው ሳምንት መጨረሻ አሜሪካውያን በብዛት ረጅምም ሆነ አጭር ጉዞ የሚያደርጉ ሲሆን በያዝነው ሳምንት 60 ነጥብ 6 ሚሊዮን የሚሆኑ ሰዎች በመኪና ወደ እረፍት ማድረጊያና መዝናኛ ስፍራዎች ሲያምሩ ከ5 ነጥብ 7 ሚሊዮን በላይ የሚሆኑ ሰዎች ደግሞ በአየር ይበራሉ። ከምስጋና ቀን ታንክስጊቪንግ በዓል ለጥቆ አሜሪካውያን በብዛት የሚጓዙበት አጋጣሚ ነው። በእንግሊዝ ምርጫ ነገ ሐሙስ ሲካሄድ ላለፉት 20 ወራት በሥልጣን ላይ የቆዩት ጠቅላይ ሚኒስትር ሪሺ ሱናክ በወንበራቸው ላይ መቆየት መቻላቸው የሚወሰንበት እንደሚሆን ተነግሯል። መራጮች ካለፉት 20 ዓመታት ወዲህ ለመጀመሪያ ጊዜ ለሠራተኛ ፓርቲው ድምፅ እንደሚሰጡ በስፋት በመጠበቅ ላይ ቢሆንም የወግ አጥባቂ ፓርቲው ሱናክ በበኩላቸው የምርጫውን ውጤት ከወዲሁ መወሰን እንደማይቻል ሲያሳውቁ ቆይተዋል። በሕዝብ አስተያየት መለኪያዎች መሪነቱን የያዘው የሰራተኛው ፓርቲውም በድምፅ ሰጪዎች ዘንድ እናሸንፋለን የሚል መዘናጋት እንዳይኖር አሳስቧል። በመላ ሀገሪቱ ድምፅ ሰጪዎች ለውጥ ቢሹም ነገር ግን የሚጠብቁት ለውጥ ይመጣል ብለው በተስፋ እንደማይጠብቁ የአሶሴትድ ፕሬስ ዘገባ አመልክቷል። በመጨረሻም ዜና እረፍት ገጣሚና ሁለገቡ የሥነ ጽሑፍ ሰው ነቢይ መኮንን ከዚህ ዓለም በሞት ተለይቷል። ገጣሚ፣ ተርጓሚ፣ ደራሲና የአዲስ አድማስ ጋዜጣ ዋና አዘጋጅ ነቢይ መኮንን ዛሬ ረቡዕ ሰኔ 26 ቀን 2016 ዓ.ም ረፋድ ላይ በሞት መለየቱን የጋዜጣው የዝግጅት ክፍል አስታውቋል። ላደረበት ህመም ሕክምና ሲከታተል ቆይቶ በዛሬው ዕለት ከረፋዱ አራት ሰዓት ገደማ በመኖሪያ ቤቱ ያረፈው ሁለገቡ የሥነ ጽሑፍ ባለሙያ ነቢይ መኮንን ከመስራቾች አንዱ ሆኖ በዋና አዘጋጅነት በሰራበት አዲስ አድማስ ጋዜጣ ላይ መለያ አሻራዎቹን ማሳረፉን የጋዜጣው ዝግጅት ክፍል አመልክተዋል። ወጋቂው ነቢይ በባህል እና ጥበብ ለአገራዊ ለውጥ እውነተኛ አስተዋጽኦ እንዳላቸው በጽኑ እንደሚያምን የሚገልጹት ባልደረቦቹ በልዩ የሚታወቅበትን ሳምንታዊ ርዕሰ አንቀጽ በተረትና ምሳሌ ከመጻፍ ጀምሮ ጋዜጣዋ በጥበብና ባህል ላይ አተኩራ እንድትሰራ ማድረጉን ይናገራሉ። ነቢይ የተውኔት እና ድራማ ጸሐፊም ነበር። ከአመታት በፊት ባለ ጉዳይ የተሰኘ ተወዳጅ የቴሌቪዥን ድራማ ለእይታ አብቅቷል። ናትናኤል ጠቢቡ እና ጁልየስ ቄሳር የተሰኙ ተውኔቶችንም ተርጉሞ ለመድረክ አብቅቷል። ነቢይ መኮንን በደርግ ዘመን በያፓ ባልነቱ ጸረ አብዮተኛ ተብሎ ለአስር ዓመታት በማዕከላዊ ታስረው እንደነበር የሕይወት ታሪኩ ያወሳል። በተወለደ በ68 ዓመቱ ያረፈው ገጣሚ፣ ተርጓሚ እና ደራሲ ነቢይ መኮንን ባለትዳርና የሦስት ሴቶች ልጆች አባት ነው። የቀብር ስነ ስርዓቱ ነገ በአዳማ ከተማ እንደሚፈጸም ቤተሰቦቹ አስታውቀዋል። ክብራትና ክብራን በዚሁ የምሽቱን ዜና እናጠቃልላለን። ለቀሪው ግብጽ ክፍለ ጊዜ ወደ ሀብታሙ መራቸው። እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ቻናል 57 ዲቪ ሬስ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው እየተከታተላችሁ ያላችሁት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሁፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 202 2052942 የዋሳ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ርዕስ ዘገባ እንሻገር። በአማራ ክልል በመንግሥት የጸጥታ ኃይሎችና በፋኖ ታጣቂ ቡድኖች መካከል በመካሄድ ላይ ባለው ግጭት በጤና ተቋማትና በሠራተኞቻቸው እንዲሁም በታካሚዎች ላይ እንደ ጦር ወንጀል የሚቆጠር ሰፊ ጥቃት መፈጸሙን ዛሬ ረቡዕ ይፋ የሆነው የሂውማን ራይትስ ዎች ሪፖርት አስታውቋል። የድርጅቱ የአፍሪካ ምክትል ዲሬክተር ላቲሻ ባደር ኢትዮጵያ ያሎች አንዳችም ተጠያቂነት በሌለበት ሁኔታ በአማራ ክልል በጤና ተቋማትና በጤና ሰራተኞች የጦር ወንጀል በሚባል ደረጃ ጥቃት ፈጽመዋል ሲሉ ከሰዋል። ከኢትዮጵያ መንግስት በኩል ምላሽ ለማግኘት ያደረግነው ነው ጥረት አልሳካም። ባልደረባችን እንግዶ ወልዴ የሪፖርቱን ይዘት ተመልክቶና የድርጅቱን ኃላፊ አነጋግሮ ያሰናዳውን ዘገባ በመቀጠል ያሰማናል። የሰብአዊ መብት ተሟጋች ድርጅቱ ሂማን ራይትስ ዋች ዛሬ ረቡ ይፋ ባደረገው ሪፖርቱ ካለፈው ዓመት ነሐሴ ወር ጀምሮ በአማራ ክልል በሚገኙ ቢያንስ 13 ከተሞች በፌዴራል ኃይሎችና በፋኖ ታጣቂ ቡድኖች መካከል በቀጠለው ግጭት በሕክምና መስጫ ተቋማትና በሰራተኞቻቸው እንዲሁም በታካሚዎችና በመጓጓዣ አገልግሎቶች ላይ በኢትዮጵያ የጸጥታ ኃይሎችና በመንግሥት በሚደገፉ ሚሊሻዎች እንደ ጦር ወንጀል የሚቆጠር ጥቃት በስፋት መፈጸሙን አትቷል። ወታደር የሚሞት ከሆነ ኃላፊነቱን ትወስዳላችሁ በሚል ርዕስ በ66 ገጾች የተቀናበረው ይኸው የሁማን ራይትስ ዋች ሪፖርት ካለፈው ነሐሴ 2015 ዓ.ም ጀምሮ በኢትዮጵያ የጸጥታ ኃይሎችና በአማራ ፋኖ መካከል እየተካሄደ ያለው ግጭት ዋና ገፈት ቀማሾች ሲቪሎች መሆናቸውን አመልክተዋል። የኢትዮጵያ ዓለም አቀፍ አጋሮች ተጠያቂነት እንዲኖርና በጤና አገልግሎቶች ላይ የሚደርሰው ጥቃት እንዲቆም እንዲሁም በአገሪቱ ሰብአዊ መብቶች ያሉበትን ሁኔታ እንዲመረምሩ ጥሪ አድርገዋል። የኢትዮጵያ የፌዴራል ኃይሎች አንዳችም ተጠያቂነት በሌለው የተለመደ በሚመስል ሁኔታ የሲቪሎችን ደህንነት ችላ በማለት ለሰዎች እጅግ አስፈላጊ የሆነውን የጤና አገልግሎት የሚሰጡ ተቋማትን አጥቅተዋል ሲሉ የሂማን ራይትስ ዎች የአፍሪካ ምክትል ዲሬክተር ላቲሻ ባደር መናገራቸውን ሪፖርቱ ጠቅሷል። የድርጅቱ የአፍሪካ ምክትል ዲሬክተር ላቲሻ ባደር በጤና ተቋማት እና በሰራተኞቻቸው እንዲሁም በታካሚዎች ላይ የደረሰውን ጥቃት አስደንጋጭ መሆኑን ለአሜሪካ ድምፅ ተናግረዋል። በጣም አስደንጋጭ ነው። የኢትዮጵያ ኃይሎች ሙሉ ለሙሉ ተጠያቂነት በሌለበት ሁኔታ በአማራ ክልል በጤና ተቋማትና በጤና ሰራተኞች ላይ የጦር ወንጀል በሚባል ደረጃ ጥቃት ፈጽመዋል። ካለምክንያት የጤና ሰራተኞችን እንዲሁም ታካሚዎችን መግደላቸውን፣ ማሰራቸውንና ማስፈራራታቸውንና ማጥቃታቸውን ደርሰንበታል። በተጨማሪም የጤና አቅርቦቶችን ዝርፊያና ውድመት ሰንደናል። እንዲሁም የጤና ተቋማት ስጋት ላይ እንዲወድቁ መደረጉንና በስራቸውም ውስጥ ጣልቃ እንደተገባ ደርሰንበታል። ይህ ሁሉ የሚሆነው በአንድ ቦታ ብቻ ሳይሆን በመላው የአማራ ክልል ባሉ ዞኖች ውስጥ በሚገኙ በ13 ከተሞች ነው። ሪፖርቱ ከባድ ወንጀል መፈጸሙን ብቻ ሳይሆን በግጭት ውስጥ ባለው ክልል በሚኖሩና የሚገባቸውን ትኩረት ባላገኙ ሲቪሎች ላይ ለረጅም ጊዜ የሚቆይ ተጽዕኖ እንደሚኖር ያመለከተ ነው። ግጭቱ ከጀመረበት ካለፈው ዓመት ነሐሴ 15 እስከ ዘንድሮ ግንቦት 216 ዓ.ም ድረስ የሰብአዊ መብቶች ቡድኑ 58 የሚደርሱ የጥቃቱን ሰለባዎች ምስክሮች፣ የሕክምና ባለሙያዎች እንዲሁም የእርዳታ ሠራተኞችን በርቀት ማናገሩን በሪፖርቱ ላይ ገልጿል። በዳሮር በደላንታ ወረዳ በወገል ጤና ከተማ ምልክቱ በግልጽ በሚታይ አንድ አምቡላንስ ላይ ተፈጽሟል የተባለውን የድሮን ጥቃት ተከትሎ አራት ሲቪሎች ሲሞቱ፣ አንድ ሰው ደግሞ ክፉኛ ተጎድተዋል። እጅግ አስፈላጊ የሆኑ የሕክምና አቅርቦቶችም ወድመዋል ብለዋል። የወገል ጤና አጠቃላይ ሆስፒታል ሠራተኞች ተጨማሪ ጥቃት ይፈጸማል በሚል ፍራቻ ውስጥ እንደነበሩና ጥቂት በቀራቸው በጀት የገዙት መድኃኒት በሙሉ በአምቡላንስ ውስጥ እንዳለ አብሮ መቃጠሉን አንድ ሐኪም መናገራቸውን ሪፖርቱ አስፍሯል። የመብቶች ድርጅቱ በመንግስት እንደ ተፈጸመ ግልጽ ነው ያለውን በአምቡላንስ ላይ የደረሰውን ጥቃት የሚያሳዩ ፎቶዎችንና ቪዲዮዎችን መመልከቱንና ትክክለኛነቱን ማረጋገጡን አስታውቋል። የኢትዮጵያ ኃይሎች የሆስፒታሎችን ሥራ ለአደጋ ማጋለጣቸውን እና ማስተጓጎላቸውን የሕክምና ባለሙያዎች የፋኖ ታጣቂ ቡድን ተዋጊዎች እንደሆኑ የሚጠረጠሩትን ጨምሮ ለተጎዱ እና ለታመሙ ሰዎች የህክምና እርዳታ በማድረጋቸው ምክንያት በወታደሮች ጥቃት እንደደረሰባቸው ሪፖርቱ አመልክተዋል። ወታደሮቹ በተጨማሪም አምቡላንሶችንና ሌሎችንም የህክምና መጓጓዣዎችን አጥቅተዋል፣ በሰብአዊ እርዳታ ላይ ጣልቃ ገብተዋል፣ የአማራ ህዝብን የጤና አገልግሎት የማግኘት መብት ነፍገዋል፣ ሲል ሂዩማን ራይትስ ዋች በሪፖርቱ አስፍረዋል። ባለፈው ጥር ወር ወታደሮች አንድ የህክምና ባለሙያን ለበርካታ ቀናት አግተው እንደነበርና ሐኪሙም የመረመረኝ ኮሎኔል አንተ የፋኖ ዶክተር ነህ ብሎ ጠርቶኛል ሲል ማስታወቁን እንዲሁም ለምን ፋኖን ታክማለህ? ፋኖዎች ሰዎች አይደሉም፣ ጭራቆች ናቸው ሲልም ኮሎኔሉ ለሐኪሙ ጨምሮ እንደተናገረው በሪፖርቱ ላይ ተመልክተዋል። የፌዴራል ኃይሎች ታካሚዎች ወደ ሕክምና መስጫ ቦታዎች መድረስ እንዳይችሉ ማድረጋቸውን፣ ታካሚዎቹም ፋኖዎች ሊሆኑ ይችላሉ በሚል ጥርጣሬ ብቻ እንደያዙ፣ ይህም የሕክምና እርዳታ በሚሹት ዘንድ ፍርሃትን እንዳሰፈነ ሪፖርቱ ጠቅሟል። ዓለም አቀፍ የሰብአዊነት ሕግ ወይም የጦርነት ሕግ በሚል የሚታወቀው ሕግ በሲቪሎችና የሲቪል በሆኑ ነገሮች ላይ ጥቃትን እንደሚከለክል ያስታወሰው የመብቶች ተሟጋች ቡድኑ ሪፖርት የሕክምና ተቋማት፣ የሕክምና ባለሙያዎች፣ ታካሚዎችና አምቡላንሶች ልዩ ጥበቃ እንዲደረግላቸው እንደሚደነግግ አስገንዝበዋል። የኦክሲጅን የመድኃኒት እና የኤሌክትሪክ አለመኖር አስቸጋሪ ሁኔታ እንደፈጠረባቸው ሐኪሞች መናገራቸውን፣ የደም ባንኩ ደምን መሰብሰብ ማቆሙን፣ ለወሊድ የመጣችን ነፍሰ ጡር አገልግሎት ለመስጠት ለጄኔሬተር የሚሆን 20 ሊትር ነዳጅ ይዛ እንድትመጣ ለመጠየቅ ሐኪሞች መገደዳቸውን ሪፖርቱ አካቷል። በህክምና መሣሪያዎች አቅርቦት ያጋጠመውን ክፍተት ለመሙላት የሚሰሩ የሰብአዊ እርዳታ ድርጅቶች በቀጠለው ግጭት ሳቢያ ካለፈው ነሐሴ 2015 ዓ ም ጀምሮ ስራቸውን ለማከናወን ችግር እንደገጠማቸውም በሪፖርቱ ተመልክተዋል። በአማራ ክልል በትጥቅ የተደገፈው ግጭት ከጀመረ ወዲህ ዘጠኝ የእርዳታ ሰራተኞች መገደላቸውን ከእነዚህም ውስጥ አራቱ ካለፈው ጥር ወረዲህ እንደተገደሉ በሪፖርቱ ላይ ተገልጿል። የእርዳታ ሰራተኞች ገጥሟቸዋል ያሏቸውን ችግሮች አስመልክቶ ላቲሻ ባደር የሚያክሉት አለ። እርግጥ ነው ግጭቱና መንግስት ሆን ብሎ በክልሉ የወሰዳቸው እርምጃዎች በአማራ ክልል በየደረጃው የሚገለጹ ከባድ የሰብአዊ ቀውሶችን አስከትሏል። በሁለቱም የግጭት ተሳታፊዎች በጤና ተቋማትና ሰራተኞች ላይ ሆን ተብሎ በሚፈጸመው ጥቃት፣ የመንገድና የኬላዎች መዘጋት ምክንያት ታካሚዎች መንቀሳቀስ እንዳይችሉ ከማድረጉ በተጨማሪ የእርዳታ ሰራተኞች እርዳታ ወደሚሹት ሲቪሎች እንዳይንቀሳቀሱም አድርጓል። የእርዳታ ሰራተኞች የተገደሉበት ሁኔታም አለ። ባለፈው ዓመት እንደ አውሮፓውያን አቆጣጠር በ2023 በአማራ ክልል በግጭቱ ተሳታፊ በሆኑት ወገኖች የእርዳታ ሰራተኞች ታግተዋል፣ ጥቃትም ደርሶባቸዋል። ካለፈው ጥር ወር ወዲህ ቢያንስ አራት የእርዳታ ሰራተኞች ተገድለዋል። እናም የምናወራው ሆን ተብሎ የሚወሰደው እርምጃ አውዳሚ የሆነ የሰብአዊ ቀውስ ማስከተሉን ነው። በአማራ ክልል በመንግስት ኃይሎችና በፋኖ ታጣቂ ቡድኖች መካከል በመካሄድ ላይ ያለው ግጭት በጤና አገልግሎት ዘርፍ ላይ ሰፊ ውድመት ማስከተሉን የክልላዊ መንግስቱ የጤና ባለሥልጣናት ባለፈው መጋቢት አስታውቀው እንደነበር ሪፖርቷ ውስጥ ታውሷል። ባለሥልጣናቱ አክራሪ ኃይሎች ሲሉ በገለጿቸው ኃይሎች 967 አገልግሎት ሰጪ ተቋማት መውደማቸውን እንዲሁም 124 አምቡላንሶችን መውሰዳቸውን እንዳስታወቁም ሪፖርቱ ጨምሮ አስፍሯል። በተመድ የሰብዓዊ መብቶች ከፍተኛ ኮሚሽነር ምክር ቤት ቢሮ ሰኔ 7 ቀን 2016 ዓ ም ባወጣው ሪፖርት የኢትዮጵያ ፌዴራል ኃይሎችና የፋኖ ታጣቂ ቡድኖች በርካታ ዓለም አቀፍ የሰብዓዊ ህግጋትን እንደጣሱና በዚህም ከ2000 በላይ የክልሉ ያልታጠቁ ነዋሪዎች ሰለባ መሆናቸውን ማመልከቱን የሁማን ራይትስ ዋች ሪፖርት ጠቅሷል። የኢትዮጵያ ዓለም አቀፍ አጋሮች በተለይም የአፍሪካ ህብረት እና የአውሮፓ ህብረት በበርካታ መድረኮች በኢትዮጵያ ያለው የሰብአዊ መብቶች አያያዝ ጥልቀት ያለው ዓለም አቀፋዊ ምርመራ እንዲደረግበት ሪፖርቱ አሳስቧል። በዚህ ጉዳይ ላይ ላቲሻ ባደር ሲናገሩ በአማራ ክልል በጤና ተቋማትና በሲቪሎች ላይ የደረሱትን ጥቃቶች ማውገዛቸው እጅግ አስፈላጊ ነው። ጥቃቶቹ ከዚህ በፊትም እንደ አውሮፓውያን አቆጣጠር በ2019ና በ2020 በኦሮሚያና በትግራይ የተፈጸሙትና እኛም የሰነድናቸው ናቸው። ጥቃቶች አካል መሆናቸውን አጽንኦት መስጠት ያስፈልጋል። የመንግስት ኃይሎች ሆን ብለው የጤና አገልግሎቶችን ማጥቃታቸው ህገ ወጥና ወንጀል እንደሆነ የኢትዮጵያ አጋሮች ማሳወቅ አለባቸው። በአማራ ክልል በጤና ተቋማት ላይ የደረሱትን ጥቃቶች በተመለከተ በግልጽ ሲወገዝ ማየት እንሻለን። በኢትዮጵያ በተለይም በአማራ ክልል ያለ ሁኔታ ዓለም አቀፋዊ ምርመራ ይፈልጋል። የእርዳታ ድርጅቶች የጤና ስርዓቱ እንዲያንሰራራ ድጋፍ መጀመራቸውን እናውቃለን። ነገር ግን እንዲህ አይነቱ ድጋፍ በገለልተኛና ዓለም አቀፍ አካላት ቁጥጥር የሚደረግበት መሆን አለበት። ሂዩማን ራይትስ ዎች የምርመራውን ውጤት አስመልክቶ ለኢትዮጵያ መንግስት ባለስልጣናት በጽሑፍ ማስተላለፉን፣ ነገር ግን ከኢትዮጵያ መንግስት ምላሽ እንዳላገኘ አስታውቋል። ኢትዮጵያን በተመለከተ ሁሌም እንደምናደርገው የምርመራችንን ግኝቶች እንዲሁም በርካታ ጥያቄዎችን ለመንግስት ልከናል። እስካሁን መልስ አላገኘንም። የአሜሪካ ድምፅ የኢትዮጵያ መንግስት ባለሥልጣናት በሂውማን ራይትስ ዋች ሪፖርት ላይ ያላቸውን ምላሽና አስተያየት ለማስተናገድ ያደረገው ጥረት አልተሳካም። ለመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ለውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢዩ ተድላ እንዲሁም ለአማራ ክልል ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው ስልክ በመደወልና በጽሑፍ መልእክት አስተያየት እንዲሰጡን ያደረግነው ጥረት አልተሳካም። ወደፊት ምላሻቸውን ካገኘን ይዘን እንቀርባለን። ለአሜሪካ ድምፅ እንግዲ ወልዴ፣ ዋሽንግተን ዲሲ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፍላችሁን የረቡዕ ምሽት ዝግጅታችን ነው። ቀደም ብሎ እንግዶ ያስደመጠን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በማዕከላዊ ኢትዮጵያ ክልል በማረቆ ልዩ ወረዳና በምስራቅ ጉራጌ ዞን መስቃን ወረዳ አዋሳኝ አካባቢ እንደ እንደቀጠለ በተገለጸ የታጣቂዎች ጥቃት ተጨማሪ አራት ሰዎች ሲገደሉ ሌሎች አራት ሰዎች ደግሞ መቁሰላቸውን ነዋሪዎችና ቤተሰቦቻቸው አስታውቀዋል። በጉዳዩ ላይ ከምስራቅ መስቃን ወረዳና ከማረቆ ልዩ ወረዳ እንዲሁም ከመካከለኛው ኢትዮጵያ ክልል ባለስልጣናት ምላሽና አስተያየት ለማካተት ያደረግነው ጥረት ባለስልጣናቱ ስልካቸውን ባለማንሳቱ አልተሳካም። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪውን ዘገባ አልከዋል። በማዕከላዊ ኢትዮጵያ ክልል ወቅታዊ ምላሽ ካልሰጠው የማረቆ ልዩ የአዲሱ ምስራቅ ጉራጌ ዞን ዘጠኝ ቀበሌዎች ይገባኛል ጥያቄ ጋር በተያያዘም መቀጠሉ በተገለጸው የታጣቂዎች ጥቃት ከተገደሉት አራት ተጨማሪ ሰዎች መካከል የአንደኛና የሁለተኛ ደረጃ ትምህርት ቤት አስተማሪው መምህር ታምራት ሂራቶ የተባለ ወንድማቸው እንደሚገኝበት የአሜሪካ ድምፅ ያነጋገራቸው አቶ ዳንኤል ሂራቶ ገልጿል። ማዘር ያለችው ገጠር ነው። ምኖሩ ከተማ ነው። ከዛ በስራ በመጣበት አደረ። በሁለተኛ ቀን ማምሻ አካባቢ ተመልሰው ወደ ከተማ ሄዱ ነው መንገድ ላይ ድርጌ ተሰረሰ ነ በዚት የሆነ ካምፕ አለ ማክ የሚያለሙበት ከዛ ወጥተው ነው የፈጠሙት። ከስምንት ቆስሎ ያለ ነው ከስምንቱ አራት ነው ሞተ። በተጨማሪም ከትላንት በስቲያ የአምስት ልጆች እናትና አንዲት ሴት ልጃቸው መገደላቸውና አንድ ሕፃን ደግሞ መጎዳቱን በደህንነት ስጋት ስማቸው በይፋ እንዳይጠቀስ ጠየቁም የማረቆ ልዩ ወረዳ ባለስልጣን ለአሜሪካ ድምፅ ተናግሯል። በለጠ ሽፈራ የተባሉ ሌላ አስተያየት ሰጭም የአካባቢው የፀጥታ ሁኔታ ወደ ለየለት ትርምስ እየተቀየረ ነው ስሉ አመልክተዋል። ማታ የተገደለው ፉጦ አካባቢ ነው። ፉጦ እንደዚሁ ከዘጠኙ ቀበሌ ውስጥ አራት ሰው ነው የተገደለው። የአሜሪካ ድምፅ የምስራቅ መስቃን ወረዳም አስተዳዳሪ የሆኑትን አቶ ጀማል አወልን፣ የማረቆ ልዩ ወረዳ አስተዳዳሪ አቶ ንጉሴ ሜከን፣ እንዲሁም የማዕከላዊ ኢትዮጵያ ክልል ሰላምና ፀጥታ ቢሮ ኃላፊ አቶ ተመዝገን ካሳና የክልሉ ፖሊስ ኮሚሽን ኮሚሽነር ሺመልስ ካሳን ምላሽና አስተያየት ለማካት ያደረገው ጥረት ባለሥልጣናቱ ስልካቸውን ስለማያነሱ አልተሳካም። ነገር ግን ለደህንነተ ስለሚሰጋ ስሜ እንዳጠቅስ ያሉን የማረቆ ልዩ ወረዳ ባለሥልጣን ግድያው አሁንም መቀጠሉን ትናንት ለአሜሪካ ድምፅ በስልክ ገልጾ ነበረም። በተመሳሳይ የደህንነት ስጋት ስማቸው እንዲጠቀስ ያልፈለጉ የምስራቅ መስቃን ወረዳ ነዋሪም በማረቆ ልዩ ወረዳ ይገኛሉ ያሏቸውና ተንኳሽ ስሉ የገለጿቸው ግለሰቦችን ለጥቃቱ መቀጠል ተጠያቂ አድርገዋል። ሁለቱ ሕዝቦች ተለያይቶ የማይለያዩ ሕዝቦች ናቸው። ሁለቱም ሕዝቦች ዋጋ መክፈል የለበትም። ስለዚህ እየመጡ ትንኮሳ የሚያደርጉ ኃይሎችን ከመንግስት አካል ጎን በመሆን የችግሩ ባለቤቶችን ፈልጎ በማውጣት መፍትሄ እንዲያገኙ ማድረግ ያስፈልጋል። ዝም ተብሎ በዝምታ የሕዝብ ማለት የለበትም። በአንጻሩ የማርቆ ልዩ ወረዳ ነዋሪው በለጠ ሽፈራው ደግሞም ደግሞ አካባቢው አሁንም በከፍተኛ ስጋት ውስጥ መሆኑና መረጋጋትም እንዳልቻለ ገልጸው የእውከቱ ምክንያት በማርቆ ብሄረሰብና በአዲሱ የምሳ ጉራጌዞን ወይም በመስቃን ወረዳ መካከል ያለው የዘጠኝ ቀበሌዎች የይገባኛል ጥያቄ በመንግስት ምላሽ አለመሰጠት ነው ብለዋል። ይሄ ጥያቄ ከዚህ በፊትም እንደተዘገበው ለሶስት አስር ዓመታት የቆየ ጥያቄ ነው። የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ተመዝገን ካሳ ከዚህ ቀደም ከአሜሪካ ድምፅ ጋር በነበራቸው ቆይታ ጥያቄውን በህግ አግባብና በጥናት ለመመለስ ጥሬት በመደረግ ላይ መሆኑን መግለጻቸው ይታወሳል። በጉዳዩ ላይ የአሜሪካ ድምፅ አስተያየታቸውን ጠየቃቸው። የዋቸሞ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት ምሁር ሙሉ ዓለም ኃይለማርያም የህዝብ ጥያቄ ተገቢውን ምላሽ በተገቢ ሰዓት አለማግኘቱ ጉዳቱ እንዲቀጥል ምክንያት እንደሆነም በተገለጸው ይስማማሉ። በዋናነት ኬዝ የነበረው የአዲሱ ክልል ከመዋቀሩ በፊት ነበር። በጣም ሲሬ ሲሆነ ግጭቶች የነበሩበት ነው። አሁን አንጻራዊ ነው። አሁን የለም እያልኩ አደለም። ምክንያቱም የለም እንዳለ ትናንትናም ጭምር መኖሩን የሚያሳዩ ምልክቶች ስላሉ ማለት ነው። ምክንያቱ የተወሰኑ የማረቆ ሰዎች እኛ ማረቆ ነን የሚሉ ግን ደግሞ መስጋን ውስጥ የተካለሉ መስጋን ውስጥ ያሉ ሰዎች አሉ። ስለዚህ በዚህ ምክንያት ነው ግጭት ችግሩን በዘላቂነት ለመፍታት የብሔር ማንነት ከመሬት ባለቤትነት ጋር የተቆራኘበት ሲረሰደድ አመለካከት መቀየር እንዳለበት ምሁሩ ያስገነዝባሉም። የዘጠኝ ቀበሌዎችን የይገባኛል ውዝግብም በሕዝበ ውሳኔም መፍታት እንደምቻልም ያመለክታሉም። ብሔርን ከመሬቱ ጋር እዛ አካባቢ ካለው ሪሶርስ ጋር ቢሎንጊንግ ነሱን ቢታች ብናረግ ማንም ሰው መጥቶ መኖር ይችላል ሀብት ማፍራት ይችላል፣ የሚለው በመርህ ደረጃ ያለው ነገር የሚተገበር ቢሆን በዘላቂነት መፍትሄ ማምጣት ይቻላል። ይሄ በጣም ሎንግ ተርም ሶሉሽን ነው እና በአጭር ጊዜ ይህን እናርግ ብንል የመጣነበት ትሬንድም ይፈቅድልን አደል ነው ግን አሁን ላለው ጊዜያዊ መፍትሄ በሁለቱም ወገን ካሉ ሽማግሌዎች፣ ሰዎችን ሰብስባ ቢል ማድረግ እና ችግሩን በጠረጴዛ ዙሪያ ለመፍታት መሞከር ነው። ሁለተኛው አማራጭ ግን ምናልባት አመታትን ሊፈጅ ይችላል። የሚያጨቃጭቁ ኤረር ይታወቃሉ። እዚህ ላይ ሶሉሽን ለመፈለግ ሬፈረንደም ማካሄድ የተገባደደ ባለው የሰኔ ወር መባቻ ከኢንሴኖ ገበያ ወደ ቤታቸው በመመለስ ላይ ያሉ የተገደሉትን አምስት ሰዎችን ጨምሮ ከዚህ ውዝግብ ጋር እንደሚገናኝ በተገለጸው ጥቃት በአንድ ወር ውስጥ ብቻ የአስራ ሁለት ሲቪል ነዋሪዎች ሕይወት ማለፉን ለመረዳት ተችሏል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም ዮናታን ዘብዴዎስን ለቀደመው ዘገባ አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምፅ በቀጥታ የሚተላለፈውን የረቡዕ ምሽት ስርጭታችንን ነው። ወደ ቀጣዩ ዘገባ ስንሻገር ዩናይትድ ስቴትስ በአማራ ክልል የሚገኙ ሱዳናውያን ስደተኞችን በክልሉ ወደሚገኝ ወደ አዲስ ቦታ ለማዘዋወር የተጀመረውን ጥረት እንደመደገፍ አስታውቃለች። በኢትዮጵያ አሜሪካ ኤምባሲ ዛሬ ረቡዕ ባወጣው መግለጫ በስደተኞች ላይ የሚደርሰው ማንኛውንም ጥቃት እንዲቆም አሳስቧል። በምዕራብ ጎንደር ዞን ውስጥ ባሉት ሁለት የመንግስታቱ ድርጅት የመጠለያ ጣቢያዎች የሚገኙ ሱዳናውያን ስደተኞችን በዞኑ ወደሚገኝ ሌላ ቦታ ለማዘዋወር የኢትዮጵያ መንግስት ቦታ ማዘጋጀቱን በስደተኞችና ተመላሾች አገልግሎት የኩመር የአውላላና የአለምዋጭ መጠለያ ጣቢያዎች አስተባባሪ አቶ ታምራት ደመሴ ተናግረዋል። የስደተኞቹ ጉዳይ እንደሚያሳስበው የሚገልጸው የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር በበኩሉ በኢትዮጵያ ላሉ የሱዳን ስደተኞች ከዓለም አቀፍ ለጋሾች የሚቀርበው ድጋፍ እጅግ አነስተኛ መሆኑን ተናግረዋል። ኬኔዲ አባተ እንደሚከተለው አቀናብሮታል። በአማራ ክልል ምዕራብ ጎንደር ዞን የሚገኙ ሱዳናዊያን ስደተኞችን ደህንነት ለማረጋገጥ በዞኑ ወደሚገኝ አዲስ ቦታ ለማዛወር የኢትዮጵያ መንግስትና የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር በምህጻሩ ዩኤንኤችሲር የጀመሩትን ጥረት እንደምትደግፍ ዩናይትድ ስቴትስ አስታውቃለች። በኢትዮጵያ የዩናይትድ ስቴትስ ኤምባሲ ዛሬ ረቡዕ ሰኔ 26 ቀን 2016 ዓ ም በማህበራዊ የትስስር ገጾቹ ባወጣው መግለጫ እጅግ ተጋላጭ የሆኑትን የሚያጠቁ ከድርጊታቸው መታቀብ አለባቸው በማለት በስደተኞች ላይ የሚደርሰው ጥቃት እንዲቆም አሳስቧል። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር በምህጻሩ ዩኤንኤችሲአር ባለፈው ግንቦት ወር አጋማሽ ባወጣው መግለጫ አንድ ሺህ የሚሆኑ የሱዳን ስደተኞች የጸጥታ ችግርና የአገልግሎት እጥረት ገጥሞናል በሚል ከአውላላና ከኩመር መጠለያ ጣቢያዎች ለቀው በመውጣት መኖሪያቸውን በጎዳና ላይ ማድ ማድረጋቸውን መግለጹ አይዘነጋም። ስደተኞቹ አለባቸው የተባለውን የደህንነት ስጋት በተመለከተ ከሁለት ሳምንት በፊት በነበራቸው ጋዜጣዊ መግለጫ ላይ የተጠየቁት የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢዩ ተድላ መንግስት ስጋቱን ለመቅረፍ እየሰራ እንደሚገኝ ተናግረው ነበር። ከሱዳን ስደተኞች ጋር ተያይዞ የጸጥታ ችግር እንዳለባቸው በተደጋጋሚ ይነሳል። የፌዴራል መንግስት የአማራ ክልል ጋር በጋራ ስደተኞቹ የሚያስፈልጋቸው የሰብአዊ ድጋፍ የሚያገኙበት እንደዚሁም ደግሞ በየወቅቱ የሚከሰቱ የጸጥታ ችግሮች ካሉ ያንን ችግር በጋራ አይቶ መፍትሄ ለማስቀመጥ ስራዎች እየተሰሩ ነው። ይሄ ያለውን ስጋት ይቀንሳል ብለን እንወስዳለን። ቃል አቀባዩ የፌዴራሉና የአማራ ክልል መንግስታት የስደተኞቹን ደህንነት ለማረጋገጥ በጋራ እየሰሩ ናቸው ከማለት በቀር ስለ ስራዎቹ በዝርዝር የገለጹት ነገር የለም። ስደተኞችና ተመላሾች አገልግሎት በበኩሉ በምዕራብ ጎንደር ዞን ከሚገኙት የኩመርና አውላላ መጠለያ ጣቢያዎች ለቀው የወጡት ሱዳናውያን ስደተኞች የደህንነት ስጋትና የአገልግሎት እጥረት እንዳለባቸው ገልጸው፣ በምዕራብ ጎንደር ዞን ከሚገኙት የኩመርና አውላላ መጠለያ ጣቢያዎች ለቀው የወጡትን ሱዳናውያን ስደተኞች ዞን ውስጥ ወደሚገኝ ሌላ ቦታ ለማዛወር ከዩኤንኤችሲአር ጋራ በመተባበር እየሰራ እንደሆነ ገልጾ ነበር። ይህ ጥረት ምን ደረጃ ላይ እንደደረሰ የጠየቅ ናቸው። በስደተኞችና ተመላሾች አገልግሎት የኩመር የአውላላና የአለም ዋጭ መጠለያ ጣቢያዎች አስተባባሪ አቶ ታምራት ደምሴ መንግስት አስፈላጊውን ቦታ ማዘጋጀቱን አስታውቀዋል። መንግስት ሊያደርግ የሚገባው ከፕሮቴክሽን ጀምሮ ከሚሰጠው መሬት ጀምሮ ያሉትን ነገሮች በአጠቃላይ አሳልፈን ሰተን እነሱ እንደዚህ ይሁን እንደዛ ይሁን የሚለውን ልክ እንደ ሞኒተሪንግ አለ አደለም፣ ይሄን ሰተን ይሄን አላረጋችሁም ብለን መጠየቅ በሚያደርግ አይነት ኦልሬዲ፣ በዚህ አይነት ቁመና ላይ ነው ያለነው ማለት ይቻላል። በአሁኑ ወቅት በስፍራው ስላለው የጸጥታ ሁኔታና ስደተኞቹን ወደ ሌላ ቦታ ለማዛወር ስለተጀመሩት ተግባራት ስደተኞቹ ከሚገኙበት የምዕራብ ጎንደር ዞን ምላሽ ለማግኘት ያደረግነው ጥረት የዞኑ ዋና አስተዳዳሪ አቶ ቢክስ ወርቄ ስልካቸውን ባለማንሳታቸው ለጊዜው ሊሳካልን አልቻለም። በስደተኞችና ተመላሾች አገልግሎት የኩመር የአውላላና የአለም ዋጭ መጠለያ ጣቢያዎች አስተባባሪ አቶ ታምራት ደምስ በበኩላቸው በስፍራው ይገኛሉ ያሏቸው የመንግስት የጸጥታ ኃይሎች ጥበቃ በማድረግ ላይ ናቸው ብለዋል። መንግስት የጸጥታ ስጋት አለብን ያሉ ስደተኞችን ለማዛወር ባዘጋጀው አዲስ ቦታ ላይ በመመለስ የሚያስችሉ ስራዎችን ለመጀመር የተዘጋጁ አለም አቀፍ የረዴት ድርጅቶች መኖራቸውን የጠቆሙት አቶ ታምራት ከፍተኛ ድርሻ ያለው ዩኤንኤችሲአር ግን ወደ ተግባራዊ እንቅስቃሴ እንዳልገባ እንደገባ አመልክተዋል። የትምህርት ቤት ቦታ መስሪያ ቦታ ሰጥተናል። ፕላን ኢንተርናሽናል በቅርቡ ስራ ይጀምራል። ከዛ ባሻገር ደግሞ ኦረዲ ጨረታ አውጥተዋል። እነዚህ ዶዘሮች መንገድ የሚጠርጉ ለማምጣት እሱም በቅርብ ቀን ስራ ይጀምራል። ከዛ ባሻገር አይችስ የሚባል ድርጅት አለ። እሱ ደግሞ ወሽ ላይ ነው የሚሰራው ወደ አስር ሻወር እና አስር ሽንት ቤት መስራት የሚችልበት ገንዘብ እጅ ላይ አለ ብለዋል። መንገዱ ይሰራና እናንተም ገብታችሁ ስሩ ብለናቸዋል። ስለዚህ ሰሞኑን የሆነ የሚታይ ነገር እናያለን ብዬ አስባለሁ። ግን አሁን ምንድን ነው ለምሳሌ ለስደተኛው ቴንት ያስፈልጋል፣ ድንኳን ያንን ድንኳን ዩኒሲአር እጄ ላይ የለም፣ ያለኝ በጣም ትንሽ ነው እያለ ነው ያለው። ያለችውን አምጣ ነው እኛ እያልነው ያለ ነው። ይምጣና ይሰራ ከዛ ይግቡበት ነው አሁን ዩኒሲአር ገንዘብ አጣውሎ ወገቤን አለ እንጂ በእኛ በኩል ያለውን ነገር እኮ መሬቱን ሰጠን እኮ ቆየ። በአማራ ክልል የተጠለሉት የሱዳን ስደተኞችና ጥገኝነት ጠያቂዎች ጉዳይ በእጅጉ ያሳስበኛል ያለው ዩኤንኤችሲአር ኢትዮጵያ በዓለም አቀፍ ደረጃ ለስደተኞች በቂ የገንዘብ ድጋፍ ከማይቀርብላቸው ሀገራት አንዷ ሆና ቀጥላለች ብሏል። በአሁኑ ጊዜ ከሱዳን ለሚጎርፉ ስደተኞች ለጋሾች እየሰጡ ያሉት ሰብአዊ ምላሽ ከሚያስፈልገው መጠን 11 በመቶውን ብቻ የሚሸፍን ነው ሲልም ባለፈው ሳምንት ባወጣው ሪፖርቱ ስጋቱን ገልጿል። ዩናይትድ ስቴትስ በአዲስ አበባ ኤምባሲዋ በኩል ባወጣችው በዛሬው መግለጫ ስደተኞችን ለመርዳት ከሚያስፈልገው የገንዘብ ድጋፍ ጋር በተያያዘ ያሉ ተግዳሮቶችን ለመፍታት ከአጋሮቿና ከዓለም አቀፉ ማህበረሰብ ጋር ተባብራ እንደምትሰራ አስታውቃለች። ለአሜሪካ ድምጽ፣ ኬኔዲ አባተ፣ አዲስ አበባ። ኬኔዲ አባተን አመሰግናለሁ። ከአሜሪካ ድምፅ የሚተላለፈው የረቡዕ ምሽት ስርጭታችን ይቀጥላል። በኢትዮጵያ በግጭት በድርቅና በሌሎች ምክንያቶች ከአንድ ሚሊዮን በላይ ሕጻናት ክትባት አለመጀመራቸውና ጀምረው ማቋረጣቸውን የጤና ሚኒስቴር አስታውቋል። የጤና ሚኒስቴር ደይተው ዶክተር ደረጀ ድጉማ ትናንት ረቡዕ በሰጡት መግለጫ ህጻናቱን ተደራሽ ለማድረግ የአስር ቀናት የክትባት ዘመቻ መጀመሩን አስታውቀዋል። የአፋር ክልል የጤና ቢሮም ያልተከተቡ ህጻናት ለተለያዩ የጤና እክሎች መዳረጋቸውን ጠቅሶ በክትባት ዘመቻው ሰባ ስምንት ሺህ ህጻናትን ለማስከተብ መታቀዱን አመልክተዋል። የዓለም ጤና ድርጅትም በኢትዮጵያ የተጀመረውን የክትባት ዘመቻ እንደሚደግፍ ገልጿል። ገብረ ሚካኤል ገብረ መድን የዚህን ዘገባ ዝርዝር ይዘዋል። ባለፉት ጊዜያት በኢትዮጵያ ባጋጠመው ግጭት ድርቅና ሌሎችም ሰው ሰራሽ እና የተፈጥሮ አደጋዎች የተነሳ በሚሊዮን የሚቆጠሩ ከአምስት ዓመት በታች የሆኑ ህጻናት ክትባት አለመጀመራቸውንእና ቢጀምሩም ማቋረጣቸውን የጤና ሚኒስትር ዴኤታው ዶክተር ደረጀ ዱጉማ ትላንት ማክሰኞ ሰኔ 25 ቀን 2016 ዓ ም በሰጡት ጋዜጣዊ መግለጫ ላይ ተናግረዋል በአብዛኛው የሚገኙት በግጭት የተጎዱ አካባቢዎች ላይ በድርቅ የተጎዱ አካባቢዎች ላይ ቀሉ ወረዳዎች በተለይ ደግሞ አርብቶ አደር አካባቢ ላይ በከተማ ውስጥም ብዙ ህጻናት የሚገኙበት አካባቢዎችም ላይ ከተማ ውስጥም እንደሚገኝ የተለያዩ ጥናቶችም ያሳያሉ። ምን ያክል ክትባት ያልጀመሩ አሉ ለተባለው በርካታ ጥናቶች በተለያዩ አጋድጅቶች ተጠንቷል። በዓለም ጤና ድርጅት በእኛ መገር ባሉ እኛም ባለ ሪፖርት አንድ ሚሊዮን አካባቢ እንደሆኑ ዝቅም የሚላለ ከዚህም በላይ የሚያሳዩ ቁጥሮች አሉ። እዚህ አካባቢ ግን ይሆናል ክትባት ያልጀመሩና ያቋረጡ ሕፃናት አሉባቸው ከተባሉት አካባቢዎች አንዱ የሆነው የአፋር ክልል ከ200 ሺህ በላይ ክትባት የሚያስፈልጋቸው ሕፃናት እንዳሉት አስታውቋል። የክልሉ ጤና ቢሮ ኃላፊ አቶ ያሲን ሐቢብ ለአሜሪካ ድምፅ በሰጡት ቃለ መጠይቅ በኮቪድ-19 ሉላዊ ወረርሽኝ፣ በሰሜን ኢትዮጵያው ጦርነት፣ በድርቅና በአንበጣ ጥቃት ምክንያት ሕዝቡ ተረጋግቶ የሚኖርበት ሁኔታ ስላልነበረ ሕፃናቱ በዕድሜያቸው ሊጀምሩት የሚገባውን ክትባት አለማግኘታቸውንና የጀመሩትንም ክትባት ሊቀጥሉ አለመቻላቸውን ገልጸዋል። ያልተከተቡ ህጻናት ለተለያዩ የጤና እክሎች እንደሚዳረጉም አመልክተዋል። ቁጥኛ የክትባት የወሰዱ ህጻናት ያሉበት ቦታ እና ያልወሰዱበት ቦታ ላይ አንድ በሽታ ሲመጣ ልዩነቱን ያኔ ነው የምታውቀው። ያልወሰዱ ህጻናት እንዴት እንደሚያልቁ የወሰዱ ህጻናት ደግሞ እንዴት ሰርቫይቭ እንደሚያረጉ ማለት ስለዚህ የትልቁ ኤግዛምፕል ነው ለማለት ተስኪ ነው። እያንዳንዱ በሽታ ላይ የተለያዩ አይነት ክትባቶች የሚሰጡት የህጻናት ሴፍ ፕሮቴክሽን ነው ለማለት ነው። ክትባቱ ተጀምሮ በመቆሙና ምንም ያልተከተቡ ህጻናት በመኖራቸው እስካሁን የደረሱ ችግሮች አሉ። አቶ ያሲን ኖር አሉ። ይሄማ ምንም ግልጽ ነው። ገብዋት በትክክል ቁጥሩ እንዲህ ነው ብለ ያጋወታት ይችላለ፣ ግን ችግር እንዳለ የጤና ሚኒስትር ድኤታው በሰጡት መግለጫ ሚኒስቴር መስሪያ ቤታቸው ከትላንት ማክሰኞ ሰኔ 25 ቀን 2016 ዓ ም ጀምሮ ህጻናቱን ተደራሽ ለማድረግ የክትባት ዘመቻ መጀመሩን አስታውቀዋል። ለአስር ቀን የሚቆይ የክትባት ዘመቻ በሀገር አቀፍ ደረጃ ለማድረግ ተወስኗል ማለት ነው። ከዛሬ ጀምሮ በይፋ በሁሉም የሀገራችን ክፍል ክትባት ያቋረጡና ያልጀመሩትን ህጻናትን ተጠቃሚ የሚያደርግ ዘመቻ ይደረጋል ማለት ነው። በዚህ ዘመቻ ከሚሊዮን ከአንድ ሚሊዮን በላይ የሚሆኑ ህፃናት ተጠቃሚ ይሆናሉ ተብሎ ይጠበቃሉ። የመሰጣቸው የክትባት አይነቶች ሁሉንም የክትባት አይነቶች ያገኛሉ። እስከ አምስት ዓመት ስለሆነ እስከ አምስት ዓመት መውሰድ ያለባቸውን በሙሉ ያገኛሉ። ትልቅ ትኩረት ግን የምናደርግባቸው አንድ አምስት የሚሆኑ የክትባት አይነቶች አሉ። በተለይ ይህ ፀረ አምስት የሚባለው ፔንታ የምንለው አለ። ኒሞኒያ ወይም ደግሞ የሳምባ ምች ፒሲቪ የሚባለው አለ። የኩፍኝ ትልቅ ትኩረት የተደረገበት ነው። እንደምታውቁት ኩፍኝም በወረርሽኝ በየቦታው ስላለ አንጀት መምጋታ ይዞ የሚሰጥ ክትባት አለ። እንዲሁም የፖሊዮ ፖሊዮን የሚከላከል በጣም እነዚህ ትኩረት ያገኛሉ። በአፋር ክልል 78 ሺህ ክትባት ጀምረው ያቋረጡና 130 ሺህ ክትባት ያልጀመሩ ሕፃናት መኖራቸውን የገለጹት የክልሉ ጤና ቢሮ ኃላፊ አቶ ያሲን ሀቢብ በአስር ቀኑ ሀገር አቀፍ የክትባት ዘመቻ 78 ሺህ ሕፃናት ይከተባሉ ብለዋል። ዶክተር ደረጄ ዱጉማ ደግሞ በክትባት ዘመቻው የተፈናቀሉ ማኅበረሰቦች፣ የበሽታዎች ወረርሽኝ ያጋጠማቸው አካባቢዎች፣ እንዲሁም ግጭት የነበረባቸው ቦታዎችና ራቅ ያሉ የአርብቶ አደሮች መንደሮች ቅድሚያ ይሰጣቸዋል ብለዋል። አሁን ግጭት ባለባቸው አካባቢዎችም ላይ ትኩረት እንደሚደረግ ሚኒስትር ዴኤታው አክለዋል። በግጭት የተጎዱ አካባቢዎች እንግዲህ ከክልሎቻችን ጋር በአብዛኛው ተናግረናል። አብዛኛው ቦታ ላይ መድረስ እንደምንችል ተናግናል። የተወሰኑ ቦታዎች ግን ተጨማሪ ትኩረት የሚያስፈልጉ አሉ። እነዚህን ከጽታ አካላት ጋር በመሆን መንግስትን ብቻም ሳይሆን እንግዲህ በዚህ ውስጥ የተለያዩ ልማት ድርጅቶችም አጋር ድርጅቶችም በአካባቢ ያሉትም የተለያዩ ግብረሰናይ ድርጅቶችም ከእኛ ጋር ይሳተፋሉ። ማህበረሰቡን በማስተባበር በተለያዩ መንገዶች እንዲደርስ እናደርጋለን። በኢትዮጵያ የተጀመረውን የክትባት ዘመቻ በማስመልከት መግለጫ ያወጣው የዓለም ጤና ድርጅት የኢትዮጵያ ቢሮም በኢትዮጵያ አምስት ክልሎች ክትባት ያልጀመሩ ከ194 ሺህ በላይ ተፈናቃይ ሕፃናት በጥናት መለየታቸውን ጠቅሶ ትላንት የተጀመረውን የክትባት ሂደት እንደሚደግፍ አስታውቀዋል። ሚኒስትር ዴኤታው ዶክተር ደረጀ ዱጉማም ህብረተሰቡ ልጆቹን ወደ ህክምና ተቋማትና ወደ ተንቀሳቃሽ የክትባት መስጫ ጣቢያዎች በመውሰድ እንዲያስከትብ ጥሪ አቅርበዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። በማዳመጥ ላይ ያላችሁት ከአሜሪካ ድምፅ የሚተላለፈውን የረቡዕ ምሽት ስርጭታችንን ነው። ገብረ ሚካኤልን ለቀደመው ዘገባ አመሰግናለሁ። አንድ መልእክት ሰምተን እንመለሳለን። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ፣ እውነትን እንሻለን የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። ያዳመጣችሁ ያላችሁት በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭት ነው። የመጀመሪያው ምዕራፍ ስርጭታችንን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ደርሰናል። የሁለተኛው አጋማሽ የመጀመሪያው ቅንብር ወደ ኬንያ ይወስድናል። በኬንያ የግብር ጭማሪ ሕግ ረቂቅን ተከትሎ የተቀሰቀሰው ተቃውሞ በዚህ ሳምንትም ቀጥለዋል። በተቃውሞ ሰልፉ ላይ የተገደሉትን ሰዎች አስክሬኖች ናይሮቢ ከሚገኘው የከተማው አስተዳደር የአስክሬን ማቆያ ተቀብለው ቀብራቸውን ለማከናወን የተገኙ ቤተሰቦችን የአሜሪካ ድምጿ የናይሮቢ ዋና ዘጋቢ ማርያማ ዲያሎ በስፍራው ተገኝታ በማነጋገር ተከታዩን ዘገባ ልካለች። ቆንጅታ። በዚህ የናይሮቢ ከተማ አስተዳደር የአስከሬን ማቆያ የቤተሰብ አባላትና ዘመዶች ባለፈው ሳምንት በተቃውሞ ሰልፍ ላይ የተገደሉባቸው ቤተሰቦች አስከሬኖቻቸውን ሊወስዱ ተሰባስበዋል። ሁሴን ካሊድ ቮካል አፍሪካ የተባለ የማህበረሰብ አንቂዎች ስብስብ ዋና ስራ አስኪያጅ ናቸው። ስለ ሁኔታው እንዲህ ሲሉ ያስረዳሉ። ት ሲቲ ብሊ ሞግ ዲ ፖሊ ያለነው በከተማ መንግሥት አስክሬን ማቆያ ነው። አስከሬኖቹ ሁሉንም ማለት ይቻላል ፖሊስ እዚያ አምጥቷቸዋል። እንደምት እንደምትመለከተው በጣም ትርምስ ነው። የቤተሰብ አባሉን አስክሬን ለመፈለግ ብዙ ሰው መጥቷል። ከዚያ በላይ ትልቁ ነገር ግን አስከሬኑን ለይቶ ካገኙ በኋላ የሚደረገው ነገር ነው። በምን ሕይወቱ እንዳለፈ የሚያሳይ ማረጋገጫ ለመያዝ የአስከሬን ምርመራ ማስደረግ ያስፈልጋል። ድርጅታቸው ቤተሰብ የተገደለባቸውን ሰዎች ለመርዳት እዚያ እንደተገኘ ነው ሁሴን የተናገሩት። እዚህ ያለ ነው፣ የሟቾች ቤተሰቦችን በተለይም ደግሞ በፖሊስ ጥይት የተገደሉባቸውን ሰዎች ቤተሰቦች ለማገዝ ነው። በኋላ ፍት እንዲሰጥ ለመጠየቅ የሚያስፈልጉንን ሰነዶችን መያዛችን ማረጋገጥ አለብን። ጆሴፍ ሙዋንጊ ኢንጄሩ እና ሜሪ መቶኒ የ የሀያ ዓመት ወጣት የሆነው ልጃቸው ኬኔዲ ሙዋንጊ ኢንጄሩ ባለፈው ሳምንት በተቃውሞ ሰልፍ ላይ ተገድሎባቸዋል። When the back with the moon and he, he died. He is my best friend, my best. Friend. I felt very bad. My son is gone and never seeing it, it again. I, I, I feel. ከእንግዲ ያለቀ ልጄና ላይው ኤስቴርም የሟቹ ወጣት የመዋንጊ አክስት ናቸው። ቤተሰቡ የደረሰበትን ሀዘንና አሁንም ያለበትን ችግር ነግረውናል። በጣም ከባድ ጭንቀት ላይ ነን። በዚህ ሳምንት ሀሙስን ቀብረዋለን ብለን አስበን ነበር። ሌላው ይቅርና ከዚህ ወደ ኪሪያንጋ ለመውሰድ ለስክሪን ማቆያው የምንከፍለው ገንዘብ የለንም። ፊቢ አኩሙ ማይናም የ17 አመት ወጣት የሆነው ልጃቸው ኬቪን ኦዲያም ማይና ተገሎባቸዋል። ገንዘብ የለኝም፣ ምንም ነገር የለኝም። የልጆች እናት ነኝ፣ ባሌ የለኝም። ባሌ በመኪና አደጋ ሞቷል። አስክሬኑን ወስጄ እንድቀብር ቢረዱኝ ጥሩ ነው። እሱም ብቻ ነው የምጠይቀው፣ ምክንያቱም ወደ ቀብሩ ስፍራ ለመውሰድ ገንዘብ የለኝም። የማህበረሰብ አንቂዋ ሀኒፋ አደንና ሌሎች ምባልደረቦቻቸው የተቃዋሚ ሰልፈኞች ቤተሰቦችን ባለባቸው የሆስፒታልና የቀብር ማስፈጸሚያ ወጪ ረገድ የሚረዳ የገንዘብ መዋጮ ኤም ቻንግ በተባለ የተንቀሳቃሽ ስልክ የመዋጮ ማሰባሰቢያ በኩል ለማሰባሰብ ጥረት እያደረጉ ናቸው። መዋጮ መሰብሰብ ጀምረናል። አሁን 25 ሚሊዮን የኬንያ ሽሊንግ በላይ እየደረሰልን ይመስለኛል። አስር ሚሊዮን ሺሊንግ መሰብሰብ አለብን ብለን ማሰባሰቢያውን ገና ማውጣታችን ነው፣ ግን ከአሁኑ ከዚያ በላይ ሰብስበናል። በአንድ ቀን በ አስር ሰዓት ውስጥ 24 ሚሊዮን ሰበሰበ። እስካሁን የተገኘውን ወደ 193,000 ዶላር የሚጠጋ መዋጮ እንዴት እንደሚያከፋፍሉት ሀኒፋ እንዲህ ሲሉ አስረድተዋል። በሆስፒታል ማቆያ ላሉት የሚያስፈልገውን ሰነድ በሙሉ ይልኩልኛል። ትክክለኛ መሆኑን አረጋግጥና ወደ ኤም ቻንጋ ልከዋለሁ። እነሱም የሚያጣሩና በቀጥታ ለሆስፒታሉና ለሟች ቤተሰቦች ይልካሉ። እያንዳንዳቸው በሚያስፈልጋቸው ወጪ መሰረት እየታየ ከመቶ እስከ አንድ መቶ አምሳ ሽሊንግ ይሰጣቸዋል። ኬንያ ውስጥ ከቀጠለው ተቃውሞ ተያይዞ የተገደሉትን ሰዎች ቁጥር በሚመለከት የተለያዩ አካላት የየበኩላቸውን የተለያየ አሀዝ እየሰጡ ናቸው። ፕሬዝደንት ዊሊያም ሮቶ ባለፈው እሁድ በሰጡት መግለጫ የተገደሉት 19 ሰዎች ናቸው ብለዋል። የኬንያ ብሔራዊ የሰብአዊ መብቶች ኮሚሽን ግን እንቅስቃሴው ከተጀመረ ወዲህ 24 ሰዎች እንደተገደሉ አረጋግጧል። በኬንያ የቀረበውን የግብር ጭማሪ ሕግ ተከትሎ በተቀሰቀሰው ተቃውሞ አንዳንዶቹ ተቃዋሚዎች ፕሬዝደንቱ ስልጣን እንዲለቁ ጠይቀዋል። ፕሬዚደንት ሩቶ በበኩላቸው የተገደሉትን ተቃዋሚ ሰልፈኞች በሚመለከት በጥልቅ ምርመራ አድርገን እናጣራለን ብለው ቃል ገብተዋል። ተቃውሞውን የቀሰቀሰውን አወዛጋቢ የግብር ጭማሪ ህግም እንደማይፈርሙት አሳውቀዋል። ከወጣቶች ጋር የእዳን የግብር ክፍያን፣ የስራ አጥነትን እና የሙስናን ጉዳይ ጨምሮ በተለያዩ ጉዳዮች ዙሪያ የተለያዩ አካላትን ያሳተፈ ውይይት ለማድረግም ፕሬዚደንቱ ሀሳብ አቅርበዋል። ቆንጅታ አየን፣ አመሰግናለሁ። ቀጣዩም ዘገባ በዚያው በኬንያ ያቆይናል። በኬንያ አወዛጋቢ በሆነው የፋይናንስ ህግ ረቂቅ ላይ ተቃውሞ መነሳቱን ተከትሎ ፕሬዚዳንት ዊልያም ሩቶ በምክር ቤቱ በጸደቀው የህጉ ረቂቅ ላይ እንደማይፈርሙ ቢያስታውቁም ተቃውሞ ግን አሁንም ቀጥለዋል። ከተቃውሞ እንቅስቃሴው ጋር በተያያዘ እስካሁን 39 ሰዎች መገደላቸው ተገልጸዋል። የአፍሪካ ህብረትና የተባበሩት መንግስታት የጋራ ልዩ መርሃ ግብር በተባለ ተቋም የአፍሪካ ጉዳዮች ላይ የሚሰሩት አቶ ጌታቸው ተክለማርያም ኬንያውያን በሌሎች ሀገራት ተጽዕኖ ስር ወድቀዋል በሚሉት የሩቶ መንግስት ላይ እምነት ማጣታቸው ለተቃውሞ መቀጠል ምክንያት ስለመሆኑ ያስረዳሉ። ኬንያ ከፍተኛ የዕዳ ጫና ካለባቸው ሀገራት አንዷ መሆኗን የሚጠቅሱት የፋይናንስና ምጣኔ ሀብት ባለሙያው ዶክተር አብድል መናን መሐመድ ደግሞ ለተቃውሞ መነሻ የሆነው የፋይናንስ ህግ ጫናውን ለማስከተል በአበዳሪ ተቋማት ውስጥ ከሚሰጥ ምክር ሀሳብ መመንጨቱን ያመላክታሉ። አስማማዋይ ነው ባለሙያዎችን አነጋግረው ተከታዩን ውይይት አዘጋጅቷል። በኬንያ የአገሪቱ ፓርላማ ያጸደቀውን አወዛጋቢ የፋይናንስ ህግ በመቃወም የሰዎች ህይወት የጠፋባቸው ሰልፎች መካሄዳቸውን ተከትሎም ፕሬዚዳንት ዊልያም ሩቶ ሕጉን እንደማይፈሩም ቢያስታውቁም አሁንም በወጣቶች የሚመራው ተቃውሞ ተጠናክሮ ቀጥሏል። ሦስተኛ ሳምንቱን በያዘው ሕዝባዊ ተቃውሞ 39 ሰዎች ሲገደሉ ቁጥራቸው 361 የሚደርሱ ሰዎች መቁሰላቸውን የኬንያ ብሔራዊ ሰብአዊ መብቶች ኮሚሽን ማስታወቁን አጃንስ ፍራንስ ፕሬስ ከስፍራው ዘግቧል። የሀገሪቱ ፕሬዚዳንት ዊልያም ሩቶ ደግሞ ባለፈው እሁድ በሰጡት መግለጫ ላይ 19 ሰዎች ተገድለዋል ብለው ነበር። የአፍሪካ ህብረትና የተባበሩት መንግስታት የጋራ ልዩ መራ ግብር በተባለ ተቋም የአፍሪካ ጉዳዮች ላይ የሚሰሩት አቶ ጌታቸው ተክለ ማርያም ኬንያ ምንም እንኳን ከቀጠናው ሀገራት ጋር ስትነጻጸር የተረጋጋች ብትሆንም ያለባት መዋቅራዊ የኢኮኖሚና የፖለቲካ ችግር መፍትሄ አለማግኘቱ ለህዝባዊ ቅሬታው አንዱ ምክንያት መሆኑን ይናገራሉ። በጣም ሰፊ የሆነ የሀብት ልዩነት ያለበት ኢኮኖሚ ነው። እንደ እንደ ኢኮኖሚ ስንመለከተው ጥቂት ሀብታሞች አብዛኛውን የኢኮኖሚ ክፍል የሚቆጣጠሩበት ሀገር ነው። የኬንያ መንግስት አባካኝም ሊባል የሚችል መንግስት መዋቅሩ ራሱን ለከፍተኛ ደሞዝ ለማጨት ወደኋላ የሚል አይደለም። በጣም ከፍተኛ ተከፋይ የሆነ መዋቅር ነው ያላችሁ። ከዛ አንጻር ስትመለከተው በህብረተሰቡ ውስጥ እጅግ የተስፋፋ በመንግስት ላይ ያለመተማመን ስጭት እንዴት አለ እና እኛ በኢኮኖሚ እየተጎዳን ነው፣ እናንተ ግን ራሳችሁን እየተከላከላችሁ ነው፣ የእናንተ ሀብት እየጨመረ ነው የግል አትራፊነቱ እንደጨመረ ነው የሚል ቁጭት አለ። አሁንም ባልበረደው ተቃውሞ ምክንያት በናይሮቢ ማዕከላዊ የንግድ መናሪያ አካባቢዎች የሚገኙ መደብሮችና ሌሎችም የንግድ ቤቶች ትላንት ዘግተው ስለመዋላቸውም ተዘግቧል። የፋይናንስና ምጣኔ ሀብት ባለሙያው ዶክተር አብዱልመናን ሙሐመድ ኬንያ ከፍተኛ የዕዳ ጫና ካለባቸው ሀገራት መካከል አንዷ መሆኗን ገልጸው የአገሪቱ መንግሥት ሊተገብረው ያቀደው የፋይናንስ ሕግም ይህንን ለማስተካከል በአበዳሪ ተቋማት ከሚሰጥ ምክረ ሀሳብ የመነጨ መሆኑን ይናገራሉ። የኬንያ መንግስት የዓለም አቀፍ የገንዘብ ተቋማትን እርግጠኛ ነኝ ማንኛውም አበዳሪ ብድር ሲጠየቅ የራሱ ቅድመ ሁኔታዎች አሉ። ማንም ሰው ገንዘቡንም አይሰጥም፣ መግለሰብ በሀገር በተቋም ደረጃ ገንዘብ አይሰጥም ያለ ቀድመ ሁኔታ። ስለዚህ አንደኛው የተጠየቀው ጥያቄ ታክስ መጨረብድር መጨመር። ስለዚህ የኬንያ ህዝብ ሜይ ላይ ነው ባለፈው፣ የዛሬ ወር የታክስ ጭማሪው የአሁኑ ያለው መንግስት የሩቶ መንግስት ሲያቀርብ የኬንያ ህዝብ ተቃውሞታል። እና ይሄ ተቃውሞ እየተቀጣጠለ ያለበት ሁኔታ እየተመለከትን ነው። እያደገ መቶ መጥቶ አሁን ያለው ደረጃ ደርሷል። እና የታክስ ማሻሻያው ምክንያቱ ይሄ ነው። የማይቻል ያህል ኢትዮጵያ የገጠመን ባይተወ የተመሳሳይ ነገር ነው እጹም ማይገባ ያህል እዳ በጣም ከሀገር ውስጥም ከውጭም ወስደን አሁን ማንወጣበት ባት ውስጥ እንገኛለን። እና ዓለም አቀፍ የገንዘብ ተቋማትን ብድሩ በምንጠይቃቸው ሰዓት ታክስ ጨምሩ፣ ያው በጣም ተመሳሳይ ምክሮችን እየመከሩ ነው ያለው እኛ ነው። በጣም የሚገርም ይመሳሰላል። የታክስ ስንትናችሁን አስፉ ነው የሚለው ወጪ ቀነሱ፣ የታክስ የገቢ ምንጫቸውን አስሩ ነው። የአካባቢ መልካ ምድራዊ ፖለቲካ መቃየር ተከትሎ ኬንያ አሜሪካን ጨምሮ ከምዕራቡ ዓለም ጋር የፈጠረችው ወዳጅነት በህዝቡ ዘንድ እንደ ተጽዕኖ ተወስዶ አልተወደደ የሚሉት አቶ ጌታቸው ይህንና ሰሞናዊ ሁኔታዎችን ተከትሎ ኬንያውያን በፕሬዚዳንት ሩቶ መንግስት ላይ እምነት ማጣታቸው ለተቃውሞ መቀጠል ምክንያት ነው ይላሉ። አሜሪካን ተልእኮ ተከትለው ወታደሮቻቸውን ወደ ሀይቲ መላካቸውም በሀገር ውስጥ ያለ ብዙ የጸጥታ ችግር ባለበት ሁኔታ የኬንያ ሰራዊት ለምንድን ነው ወደ ሀይቲ የሚሻገረው እና እዛ ጉዳይ ለማስፈጸም የሚሄደው? የሚለው ነገር በጣም ቅሬታ እየፈጠረ ነው እና ኬንያ የምዕራቡ ዓለም ተጽዕኖ ስር እየወደቀች ነው እና እሱ ተገቢነት የለውም። ለዚህ ደግሞ ይሄ መንግስት ነው ተጠያቂ። ስለዚህ ይሄ መንግስት ምንም እንኳን ፕሬዚዳንቱ የፋይናንስ ህጉን አልፈርምም ቢሉ የኬንያውያንን ፍላጎቶች ሊያሟሉ የሚችሉ አይደሉም። ስለዚህ ስልጣን ይልቀቁ የሚል ነገር ላይ ነው አሁን። ፕሬዚዳንት ሩቶ የፋይናንስ ህጉን ውድቅ ማድረጋቸውን ከተናገሩ በኋላ ባለፈው እሁድ ሰኔ 23 2016 ዓ ም ከጋዜጠኞች ጋር በነበራቸው ቆይታ ውሳኔያቸው አገሪቱን ወደ ኋላ ሁለት ዓመታት የሚመልስ ነው ብሎታል። ኬንያ በአሁኑ ጊዜ ያለባትን 79 ቢሊዮን ዶላር ብሔራዊ ዕዳን ለመቀነስ ግብር መጣሉ አስፈላጊ እንደነበር የተናገሩት ፕሬዚዳንቱም አገሪቱ ከምትሰበስበው ግብር 60 በመቶ የሚሆነውን ዕዳ ለመክፈል ታውለዋለች ብለዋል። ይህ የግብር ጭማሪ ዝቅተኛ ገቢ ያለው የማህበረሰብ ክፍል ላይ የብረታ ምጣኔ ሀብታዊ ጫና የሚያሳርፍ መሆኑ የሚናገሩት ዶክተር አብዱል መናን በበኩላቸው የሀገሪቱ መንግስት ይህንን ታሳቢ ባደረገ መልኩ በሂደት ማሻሻያውን መተግበር እንደነበረበት ይናገራሉ። የታክስ ማሻሻያ በጣም ጫናው እንዳይብረታ በይበልጥ ድሃው ህብረተሰብ ክፍል ላይ ቀለል ለማድረግ ነው፣ ድሃው ላይ ማለት ነው። ሁለት እርምጃው የሚወሰድበት ጊዜ በተራዘመ ጊዜ ቢሆን ነው የሚሻለው ማሻሻያ እርምጃው። ይህንን ደግሞ አለም አቀፍ የገንዘብ ተቋማትን ለማሳመን መጣር ያስፈልጋል። በአጭር ጊዜ ውስጥ እንደዚህ አይነት የታክስ ሪፎርሞች ስታካሂድ ማሻሻያ ስታካሂድ በጣም ድሃውን ህብረተሰብ ክፍል ለከባድ ችግር ነው የሚዳረገው። እና የሚተገበርበት ጊዜውን የተራዘመ እንዲሆን መጠየቅ ነው። ሁለተኛው መነጋገር ነው ያለው አማራጭ ከህብረተሰቡ ጋር ማለት ነው እንጂ አጠቃላይ አንተገብረውም ቢሉ የሚሆን አይመስለኝም። ፕሬዚዳንት ሩቶ የፋይናንስ ህጉን ውድቅ በማድረጋቸው አገሪቱ ከፍተኛ መጠን ያለው ብድር ማግኘት እንደሚጠበቅባት ከጋዜጠኞች ጋር ባደረጉት ቆይታ ተናግረዋል። ኢትዮጵያን ጨምሮ በከፍተኛ እዳ ውስጥ ያሉ ሀገራት ከአበዳሪ ተቋማት የሚቀርቡ የኢኮኖሚ ማሻሻያ ጥያቄዎችን አማራጭ በሌለው መልኩ እየተገበሩ ናቸው ያሉት ዶክተር አብዱል መናን ፕሬዚዳንት ሩቶም ትቸዋለሁ ያሉ አልፈርመውም ቢሉም የጊዜ ጉዳይ ካልሆነ በስተቀር መተግበራቸው አይቀርም ብለዋል። ኦሬዲ ችግሩ ስለሆንክ ከዛ ችግር ልትወጣ ምትችለው ይልም የተወሰነ ማስተካከያ ይካሄድልሃል፣ የረጅም ጊዜ ብድር ይሰጥሃል፣ ኢኮኖሚ ማስተካከያዎች እርምጃዎች ተወስዳለህ እኔ የተወሰነ ጊዜ ደግሞ ፋታ ታገኛለህ ማለት ነው። ችግሩ መፍትሄ የቀረበልህም ችግር ሊሆን ይችላል። ምንም ጥያቄ የለውም። ችግሩን ብተወውም እንዳለ ከችግር አትወጣም። መፍትሄ ተብሎም የቀረበው ደግሞ የተወሰነ ችግሩን ያብራዝምልሃል፣ ግን የሆነ ጊዜ ድረስ ያስኬድሃል። ስለዚህ ሊተዉትም አይችሉት ጉዳይ ነው እና ምንም ትርት ለ ተቃውሞ ግን አሁን ስለበረታ ትቼዋለሁ ይበሉ እንጂ ምንም ትርት ሊተዉት ምን ያደረጉት አለ ወደ እኳ አለ የት ይሄዳል? ግን የህዝብን ተቃውሞ ፈርተህ ታክስ አላሻሽልም ብለህ ብትተወው ችግሩ የትም አይሄድም። ስለዚህ መልሶ ወደ ዓለም አቀፍ የገንዘብ ተቋም ጋር መሄዳቸውም አይቀር ጉዳይ ነው። በአጭር ጊዜ ቢያዘገዩት በኬንያ የቀጠለው ተቃውሞ መረጋጋት በተሳነው የአፍሪካ ቀንድ ላይ ተጨማሪ ጸጥታ ችግር እንዳይፈጥርም ተሰግቷል። ኢትዮጵያን ጨምሮ አብዛኞቹ የአፍሪካ ቀንድ ቀጠና ሀገራት በውስጣዊ ጉዳይ እየታመሱ ነው የሚሉት አቶ ጌታቸው ተክለ ማርያም የኬንያ ጉዳይም ለቀጠናው ተጨማሪ የራስ ምታት ሆኗል ይላሉ። ሱዳንም ብትመለከተው ኦልሞስት በዓለም አቀፍ ደረጃ ትልቅ ሊባል የሚችል እና ብዙ ሚሊዮኑ ሰዎችን ለኅልፈት ሊዳርግ የሚችል የድርቅ ፈተና ተጋርጦበት ነው ያለው። በዛ ላይ ጦርነት ደግሞ አለ። እጅግ የከፋ ጦርነት ነው እየተካሄደ ያለው። ኢትዮጵያም እንደዛው ሌላ ትልቅ ኢኮኖሚ ነው ደግሞ ራሱን አረጋግቶ ከዚህ በፊት ወደነበረው ሁኔታ ለመመለስ ተግዳሮት እየገጠመው ነው። ከዛ ውጭ ያሉት እንግዲህ ትንንሽ ሀገራቶች የራሳቸው የውስጥ ፖለቲካቸውም አለመረጋጋቱ ረጅም ጊዜ የቆየ ነው። በክልሉ ደግሞ የሽብር እንቅስቃሴ የሚያደርጉ አካላት አሉ እና ለዚህ እየታመሰ ላለ እና መረጋጋት ለራቀው ቀጠና የኬንያ ወደመታመስ መሄድ ደግሞ ሌላ ራስ ምታት ነው የሚሆንበት። ስለዚህ በክልል ደረጃ በአህጉርም ደረጃ በዓለም አቀፍም ደረጃ ይሄ ነገር ትኩረት ተሰጥቶት ወደ መረጋጋት ወደ ድርድር ወደ ንግግር ሊሄዱ የሚችሉበትን አማራጮች ማስቀመጥ የተሻለ ይመስለኛል። ፕሬዚዳንት ዊሊያም ሩቶ የኬንያን ወጣቶች ቅሬታቸውን ለመስማትና ለማነጋገር ዝግጁ መሆናቸውን ቢያመለክቱም የሰልፉ አደራጆች ግን በተቃውሞ እንቅስቃሴው እንቀጥላለን ሲሉ ዝተዋል። በማህበራዊ ሚዲያ ላይ ባሰፈሯቸው ጽሁፎችም በያዝነው ሳምንት ተጨማሪ የተቃውሞ እንቅስቃሴዎችን ለማካሄድ ጥሪ አድርገዋል። ፕሬዚዳንት ሩቶ ያለ አንዳች ቅድመ ሁኔታ ስልጣናቸውን እስኪለቁ ድረስ አናቆም የሚሉም አንዳንድ በራሪ ወረቀቶችም ታይተዋል። የአሜሪካ ድምፅ አስማማው አየነው ዋሽንግተን ዲሲ። አስማማው አየነውን አመሰግናለሁ። ወደ ቀጣዩ ዘገባ ስንሻገር በአፍሪካ አህጉር ረጅም መሆኑ የሚነገርለትና አስራ አንድ አገሮችን አቋርጦ የሚፈሰው የናይል ወንዝ በቀጥታም ሆነ በተዘዋዋሪ ቁጥሩ ከ ሁለት መቶ ሚሊዮን በላይ ለሚደርስ ሕዝብ ዘላቂ የሕይወት ዋስትና ይሰጣል። ይሁን እንጂ ከወንዙ የላይኛው ተፋሰስ አካባቢዎች የሚታየውና እያደረም እየጨመረ የመጣው የሰዎች እንቅስቃሴ የወንዙን ስነ ምህዳር ለአደጋ ማጋለጡ እየተነገረ ይገኛል። ሺላ ፖሊ ከደቡብ ሱዳኗ ዦንግሌ ግዛት ያደረሰችንን ዘገባ ኤድን ገረመው እንደሚከተለው ታቀርበዋለች። በአህጉሪቱ ረዥሙ መሆኑ የሚነገርለትና አስራ አንድ ሀገራቶችን አቋርጦ የሚያልፈው የናይል ወይም የአባይ ወንዝ በቀጥታም ሆነ በተዘዋዋሪ ቁጥሩ ከሁለት ከሁለት መቶ ሚሊዮን በላይ ለሚደርስ ህዝብ ዘላቂ የህይወት ዋስትና በመሆን ያገለግላል። ይሁን እንጂ ከወንዙ ከላይኛው ተፋሰስ አካባቢዎች የሚታየውና እያደርም እየጨመረ የመጣው የሰዎች እንቅስቃሴ የወንዙን ስነ ምህዳር ለአደጋ ማጋለጡ ተዘግቧል። ሺላፖኒ ፖኒ ከደቡብ ሱዳና ጆንግሌ ግዛት ቦር ያደረሰችንን የዚህ ዘገባ ዝርዝር አሉላ ከበደ እንደሚከተለው አጠናቅሮታል። ናይል በዓለም በዕድሜ ትንሽቱን አገር ደቡብ ሱዳንን ጨምሮ ለአስራ አንድ አገሮች ለኑሮ ወሳኝ ግብአቶችን ይቸራል። ሉትረንግሉት ደቡብ ሱዳን ውስጥ የፕላስቲክ ቆሻሻ የሚያጸዳ የማኅበረሰብ ቡድን ዋና ሥራ አስፈጻሚ ነው። ዞትር ማለዳ ጎሲቀድ፣ ዘመን የጠገበውና ላይመለስ ቁልቁል የሚዠቀዠቀው ጅረት የተፈጥሮ አካባቢ ብክለት ስለ ደቀነበት ፈተና ጥሪ ያሰማል። በመገበው እጅ ግሮሮውን የታነቀው ወንዝ እሪ ብሎ እየጮኸ ነው። ያን የእሪታ ድምፅ ለማስቆምና አንዳንድ አውዳሚ ልማዶችን ከስር መሠረታቸው ለመለወጥ ብሎም ለሕዝባችን ዘላቂ የሆነ መፍትሄ ለማምጣት በተጠንቀቅ ቆመናል። የትም የተጣሉ የፕላስቲክ ቆሻሻዎችን ከአካባቢው ለማጽዳት የቆመው በወጣቶች የሚመራ መንግሥታዊ ያልሆነ ድርጅት ነው። የድርጅቱ መስራች የሆነው ሉት እንደሚያስረዳውም ይህ ባለታላቅ ግርማ የስልጣኔ የሕይወት መሰረት የሆነ ወንዝ አሁን ብርቱ የተፈጥሮ አካባቢ ብክለት አደጋ ተጋርጦበታል። ናይል ቀይ ቀለም ያዘለ እምባ እያነባ ነው። በደም ሳይሆን በላስቲክና ውሃውን እየበከለ ባለው ቆሻሻ የቀለመ ከተማችን፣ ወንዞቻችንና መጪው ጊዜያችን ሁሉም አንዱ ከሌላው እርስ በርስ የተሳሰሩ ናቸው። አሁንም እዚህ ውስጥ ያለው ሁኔታ በጣም አሳሳቢ ነው። እናም ተጨባጭ እርምጃ መውሰድ የእኛ ግዴታ ነው። አንዳንድ የአካባቢ ጥበቃ ባለሙያዎች በሰነዘሯቸው ትንበያዎችም ተደጋጋሚና ኃይለኛ የሙቀት ማዕበል የናይልን ፍሰት በሚያስደንቅ ሁኔታ 75 በመቶ እንደሚቀንስ፣ በውሃ ሀብትና በምግብ ዋስትና ላይ የተመሠረቱ ግጭቶች እንዲባባሱ እንዲሁም በበቂ ውሃ አቅርቦትና ንጽህና ጉድለት የተነሳ የሚቀሰቀሱ የጤና አደጋዎችን መጠን ሊያሳድጉ ጭምር ይችላሉ ሲሉ ያስጠነቅቃሉ። የቀደመውን ዘገባ ያስደመጠና ሎላ ከበደ የነበረ። አብራችሁን ስራ መሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። የነገሰው ይበለን።